ራሱን እስላማዊ መንግስት ወይም በምህፃሩ አይኤስ ብሎ የሚጠራው ቡድን በሚያካሂደው የሽብር ተግባርና በስደተኞች መካከል ምናልባት ከአንድ በስተቀር አንዳችም ግንኙነት እንደሌለ የጀርመን ፍትህ ሚኒስትር ሃይኮ ማስ አስታውቀዋል። ስደተኞቹም በፓሪስ ለተጣለው ጥቃት ተጠያቂ ከሆኑት በሶሪያ ካሉት ተመሳሳይ ሰዎች ነው የሚሸሹት። በመሆኑም ካላንዳች ማስረጃ በሁለቱ ወገኖች መካከል ግንኙነት ለመፍጠር መሞከር ኃላፊነት የጎደለው አሰራር ነው። በሀገሪቱ የሚገኙ የጸጥታ ጥበቃ ጠበብት እንደሚሉት አሸባሪዎች ስደተኞችን ተቀላቅለው አይገቡም ለማለት በፍጹም አይቻልም። ይሁንና አሸባሪዎች በአደገኛው የባህር ጉዞ ወይም በቦልካን በኩል አድርገው ወደ አውሮጳ የመግባት ፍላጎታቸው በጣም አናሳ ነው። እርግጥ አንዱ አጥፍቶ ጠፊ የሶሪያ ፓስፖርት የነበረውና በግሪክ በኩል አድርጎ አውሮጳ የገባ ስደተኛ መሆኑ ከእጅ አሻራው ለማወቅ መቻሉን ፈረንሳይ አመልክታለች። ብዙዎች በዚህ አይነቱ ዜና ግራ በተጋቡበት ባሁኑ ጊዜ የጀርመን ምክትል መራሄ መንግስት ዚግማር ጋብርኤልን የመሳሰሉ ፖለቲከኞችና በጀርመን ፌዴራዊ ምክር ቤት የተወከሉት የገዢውና የተቃዋሚ ፓርቲዎች እንደራሴዎች ሕዝቡ ስደተኞችን በጠቅላላ እንዳሸባሪ እንዳይመለከት ከማሳሰብ አልቦዘኑም። የፓሪስ ጥቃት ሰለባዎችና ስደተኞቹን የሚያዛምዳቸው ነገር ሁለቱም የአይኤስ ሰለባዎች መሆናቸው ነው። ከሶሪያ የሚሰደዱት ብዙዎቹም ከአይኤስ ነው የሚሸሹት። ስደተኞቹን በሙሉ ተጠርጣሪ ናቸው ከሚል የተሳሳተ ድምዳሜ ላይ በሚያደርስ ግራ የተጋባ ፖለቲካዊ ውይይት ስር ማስቀመጥ አይገባል። በአውሮፓ እስልምና እንዳይስፋፋ እታገላለሁ የሚለውና በየሰኘው ምሽት በምስራቅ ጀርመናዊቷ የድሬዝደን ከተማ ስብሰባ የሚያ ከፍተኛ ካሂደው ፔጊዳ የተባለው ቡድን አላማ ግን ስደተኞችን እንደ አሸባሪዎች መፈረጅ ነው። ይህንን የፔጊዳን አካሄድ የተቃዋሚው የአረንጓዴ ፓርቲ በስደተኞች ስም ለራስ ፖለቲካዊ ጥቅም ሲባል የሚደረግ አሳፋሪ ስልት ነው በሚል በጥብቅ ነቅፎታል። የባየር ፌዴራዊ ግዛት ገንዘብ ሚኒስትር ዞዶር የፓሪሱን ጥቃት ተከትሎ ቁጥጥር የሌለበት ፍልሰት ማብቃት አለበት ሲሉ እያሰሙት አስተያየታቸው ከተለያዩት ፖለቲከኞች ወቀሳ ተፈራርቆበታል። የባየር ጠቅላይ ሚኒስትር ሆርስት ዜሆፈርም ሳይቀሩ ስደተኞችና ሽብርተኝነት ሁለት የተለያዩ ጉዳዮች መሆናቸውን ማወቅ ተገቢ እንደሆነ አመልክተዋል። ሁለቱ የተለያዩ ጉዳዮች መሆናቸውን በሚገባ አለማወቅ በኅብረተሰቡ መካከል የተፈጠረውን ልዩነት ይበልጡን ያሰፋዋል። ብዙዎቹ የጀርመን ፖለቲከኞች እንደሚያመለክቱት በወቅቱ የሚያስፈልገው ሀገሪቱን አንድ የሚያደርግ ፖለቲካ መከተል ነው።